የዘንድሮ ሀጅ ሁለት ሚሊዮን የሚጠጉ ሙስሊም ምዕመናንን እያስተናገደ ነው። 1.3 ሚሊዮን የሚሆኑት ከሳውዲ አረቢያ ውጭ ካሉ 164 ሀገሮች የተውጣጡ ናቸው። 700ሺህ የሚሆኑት ደግሞ ከዚሁ ከሳውዲ አረቢያ ወደ መካ ያመሩ ምዕመናን እንደሆኑ የሳውዲ መንግሥት አስታውቋል። ኢንዶኔዥያ 168ሺህ ምዕመናንን በማሳተፍ መሪነቱን ይዛለች። ፓኪስታን በ143ሺህ ህንድ በ136 ሺህ ሁለተኛና ሶስተኛ ናቸው። ከአፍሪካ ናይጄሪያ 76 ሺህ ምዕመናንን በማሳተፍ በረጅም ርቀት የአፍሪካ ምዕመናን ትመራለች። ከኢትዮጵያም 8 ሺህ ሙስሊም ምዕመናን በሀጂ ስነስርዓት ላይ ተሳታፊ ናቸው። 25 ሺህ ሙስሊም ምዕመናን ከእንግሊዝ፣ 11 ሺህ ከአሜሪካ በዘንድሮ የሃጂ ስርዓት ተሳታፊ ናቸው። 40 ዲግሪ ሴንቲግሬድ በሆነው የመዲና እና አካባቢው ሙቀት ሳይበገሩ የዓለም ሙስሊሞች ወጣት ጎልማሳና አዛውንት ሴቶችም ሆኑ ወንዶች በአንድ መንፈስ በተመሳሳይ ባሳት ከመካዝ ከሚና ከሚና እስከ አረፋት ተራራ ይተማሉ ይጎርፋሉ። የሳውዲ መንግስት ሚና ላይ ባዘጋጃቸው ማቀዝቀዣ የተገጠመላቸው ድንኳኖች አዳራቸውንም ሆነ እረፍታቸውን ያደርጋሉ። የሳዑዲ አረቢያ መንግስት የምዕመናን ደህንነት የተጠበቀ እንዲሆን በሙሉ ኃይሉ ያለውን ሁሉ አድርጓል። የተሟላ የሕክምና አገልግሎት በየቅርብ ርቀት ከማዘጋጀት አንስቶ ልዩ ስልጠና የወሰዱ 100,000 ወታደሮች ለማንኛውም አገልግሎት በተጠንቀቅ ቆመዋል። ለዘንድሮ የሃጂ ምዕመናን የሳውዲ መንግሥት በእያንዳንዱ ምዕመን እጅ የሚታሰር ኤሌክትሮኒክስ አምባር አዘጋጅቷል። አምባሩ የምዕመናኑን ማንነትና የጤና ሁኔታ ከመግለጹም በላይ የአካባቢ ጠቋሚ ስርዓት ወይም ጂፒኤስ አገልግሎት ይሰጣል። እስከዛሬ ጠዋት ድረስ 133 የሚሆኑ የአረብ ምዕመናን መሞታቸውም ተዘግቧል። 213 ያህል ደግሞ በህመም ምክንያት ሆስፒታል ገብተዋል። 8000 ከሚሆኑት የኢትዮጵያ ምዕመናን መካከል ከ2000 በላይ ሴቶች መሆናቸውን ከምዕመናኑ ጋር የመጡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስተባባሪዎች ይገልጻሉ። የሃይማኖቱን ፍቃድ ከማሟላት ባሻገር ከዓለም ሙስሊሞች ጎን ለጋራ ጸሎት መታደማቸው ልዩ ስሜት እንደሚፈጥር ሼህ መሐመድ አሚን ጀማል የኢትዮጵያ እስልምና ጉዳዮች ምክር ቤት ሊቀመንበር ይናገራሉ። ቀኑ ሙሉ ርዓ ሲደረግ ነው የዋለ። ዙሁር ሰላት ላይ ዙሁርና አስር አንድ ላይ አጣምረን ሰግደናል። ከዛ በኋላ በሙሉ ህዝቡ ዱዓ ሲያደርግ በተለይም ለሀገራችን ሰላም ትልቅ ትኩረት በመስጠት በጋራ በየድንኳኑ ዱዓ ሲያደርግ ነው ያመሸው። የዘንድሮ የሀጂ አገልግሎትም ከዚህ በፊት ከነበረው በጣም የተሻለ እንደሆነ አንድ ምእምን ገልጸውልኛል። እናው ከአነት ያመት ተማሪዎችና ጥንቃቄ ያደረጉበት ይመስላሉ። በጣም የተረጋጋ በሰከነ መንፈስ ነው ስርአቱ እየተከናወነ ያለ። በርዕሰ መዲናዋ ሪያድም የአረፋ በዓልን ኢትዮጵያውያን በኢትዮጵያዊ ለዛና ወግ እያከበሩት ናቸው። ኢትዮጵያውያን በብዛት በሚገኙባቸው የመንፈዋና ኡመልሃማም አካባቢዎች በሚገኙ የኢትዮጵያውያን ሱቆች የእንጀራና ለአይብ መስሪያ የሚሆን እርጎ ገበያቸው ደርተዋል። ዛሬ የማለዳ ላይ ከሰላተል ኢድ አረፋ በኋላ መንፈዋ ሻራሲቲን ከሚገኘው መስጊድ የጋራ ጸሎት ያደረጉ ከመቶ በላይ የሚሆኑ ኢትዮጵያውያን በሳውዲ አረቢያ ባልተለመደ መልኩ የኢትዮጵያን መንግሥት የሚያወግዙ ድምፆችን አሰምተዋል። ኢትዮጵያውያኑ እጆቻቸውን ወደ ላይ በጋራ በማጣመር እስር፣ ግድያና ወከባ በኢትዮጵያ እንዲቆም ጠይቀዋል። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ፣ ሳውዲ አረቢያ፣ ሪያድ